ማህደረ ዜና፣ አብዛኛው ዓለም የአዲስ ዓመት መልካም ምኞት ስጦታ በተለዋወጠ ሳምንት የኦርቶዶክስ ክርስትና እምነት ተከታዮች የኢየሱስ ክርስቶስን ልደት ወይም ገናን አከበሩ። ሩሲያም ለ36 ሰዓታት አውጃው የነበረው የተናጥል ተኩስ አቁም በበዓሉ ማግስት አበቃም። ተፋላሚ ኃይላትም ሆኑ ደጋፊ አስታጣቂዎቻቸው የበዓላቱን አጋጣሚ የተኩስ አቁሙን ጭላንጭልም ሰላም ለማስፈን ሊጠቀሙበት አልፈለጉም። ዩናይትድ ስቴትስ የምትመራና የምታስተባብራቸው መንግስታት በአሮጌው ዓመት እንዳደረጉት ሁሉ በአዲሱ ዓመትም ዘመናዊ ጦር መሳሪያቸውን ለዩክሬን እያስታጠቁ ደግሞ በተቃራኒው ለሩሲያ ጦር መሳሪያ ሰጠች ወይም ሸጠች የሚሏትን ኢራንን በተጨማሪ ማዕቀብ እየቀጡ ነው። የአዲስ ዓመት ስጦታ መሆኑ ይሆን? ሆነም አልሆነ የዩክሬኑ ጦርነት መነሻም የሀያሉ ዓለም ተቃራኒ መርህ ማጣቀሻ የዓለም ስርዓት መዛባት መድረሻችን ነው። ላፍታም አብራችሁን ቆዩ። የቀድሞ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር የዩናይትድ ስቴትስን በዩናይትድ ስቴትስ በኩልም የምዕራቡን ዓለም የጸጥታና የውጭ መርህ ለበጎ ይሁን ለመጥፎ በመቀየስ ብዙዎች እንደሚያምኑት አቻ ያልተገኘላቸው ዲፕሎማት ናቸው። ጀርመናዊ አሜሪካዊ ዲፕሎማት፣ በቅርብ የሚያውቋቸው እንደሚሉት ከበሳል ዲፕሎማት አዋቂ፣ ሴረኛ፣ ተግባቢነታቸው እኩል ፌዘኛም ብጤ ናቸው። በቅርቡ ጋዜጠኛው ዲፕሎማት የቀድሞ ውጭ ጉዳይ ሚኒስትር ፕሮፌሰር ወይስ ዶክተር ማን ልበሎት ብሎ ማዕረጋቸውን ጠየቃቸው። ሰውየው መለሷ ለጋዜጠኛው አይ የተከበሩ ካልከኝ በቂ ነው ብለው ዘንድሮ ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። መቶኛ ዓመታቸውን ይደፍናሉ ከኖሩ ከጥቂት ዓመታት በፊት ከአንድ ጓደኛዬ ጋር ስለ መጽሐፍት ስንጨዋወት፣ አሉ ሽማግሌው ዲፕሎማት ለምን በጣም ስለሚያሳስብህ ነገር አትጽፍም አለኝ። ቀጠሉም በአሁኑ ጊዜ በጣም የሚያሳስበኝ የዓለም ስርዓት መጥፋት ነው። በዚህ ርዕስ መጽሐፍ አሳተሙ። በወርልድ ኦርደር ብለው የገጠሙትን ጦርነት በውይይት፣ ድርድር፣ ንግግር እንዲፈቱ የጠየቁም፣ የመከሩ፣ ያሳሰቡ የመብት ተሟጋቾች፣ የፖለቲካ ተንታኞችና ጋዜጠኞችን አምና ይኸኔ እንደ ጠላት ሲያወግዙ፣ ሲያስወግዙ፣ ሲያሳድዱ፣ ሲያሰድቡ፣ ለግድያ ሲያዝቱ የነበሩ ፖለቲከኞች መቶ ሺዎችን ካስፈጁ በኋላ እንደ ጥሩ ወዳጅ ሲተቃቀፉ ማየት አዲስ የሚሆንበት ካለ እሱም ሰሞኑን ለአዲስ አበባ መቀሌ ዜና በእርግጥ እንግዳ ነው። የሀገራት መሪዎች ሲያሰኛቸው ሕዝብ እያቃቃሩ ወጣቶችን እያስጨረሱ ሲፈልጋቸው የራሳቸውን ሕግ እየጣሱ የሚወዳጁባት ዓለም ሁነኛ ሕግ ደንብ ስርዓት አላት ማለት ወይም ለየህግ ደንብ ስርዓቱ ትገዛለች ማለት በእርግጥ አሳሳች ነው። አለም አምና ከኮንጎ ዲሞክራቲክ ሪፐብሊክ እስከ ሶሪያ፣ ከአፍጋኒስታን እስከ ኢትዮጵያ፣ ከናጎርኖ ካራባህ እስከ ቡርኪና ፋሶ፣ ሌሎችም አካባቢዎች በተጫሩና በቀጠሉ ጦርነቶች ሚሊዮኖች አልቀውባታል ብዙ ሚሊዮኖች ተርበዋል ወይም ተፈናቅለዋል። እንደ ዩክሬን ጦርነት ግን ብዙ መንግስታት የተሞጀሩበት ዘመናዊ ጦር መሳሪያቸው የተፈተሸበት፣ አብዛኛው ዓለምን በእህል ማዳበሪያ በጋዝና ዘይት እጦት ያንገረገበ፣ ምናልባትም ለኒኩሌር ፍንዳታ ያሰጋ ጦርነት የለም። ጦርነቱ የተባበሩት መንግስታት ድርጅት እንደቆጠረው እስካሁን ሰባት ሺህ የዩክሬን ዜጎችን በሺ የሚቆጠሩ የሩሲያ ወታደሮችን ሕይወት አጥፍቷል። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ የጦርነት ዋጋ አሉት። በቀደም ፔንሶ አሌ ማሜ ደለ ቪቲሜ ደለ ጓራ ደይ ሶልዳቲ የጦርነቱ ሰለቦችን በዚህ ጦርነት የወደቁ የወታደር እናቶችን አስባለሁ። ልጆቻቸውን ያጡ የሁለቱም የዩክሬንና የሩሲያ እናቶችን አስባለሁ። ይህ የጦርነት ዋጋ ነው። በጦርነቱ ወታደር ልጆቻቸውን ላጡ ለዩክሬንም ለሩሲያም እናቶች እንጸልይ። የጦርነት ዋጋ ከሰው ሕይወት በተጨማሪ በዩክሬን በአስታጣቂዎቿና በሩሲያ ሀብት ንብረት ላይ ያደረሰው ጥፋትና ኪሳራ በአንዳንዶች ግምት በትሪሊዮን ዶላር ይቆጠራል። የሩሲያው ፕሬዚደንት ቭላዲሚር ፑቲን የኦርቶዶክስ ክርስቲያኖች ገናን ምክንያት በማድረግ ያወጁት የ36 ሰዓታት የተናጥል ተኩስ አቁም አስፈሪውን ጦርነትና መዘዙን ለማቆም እንደ መንደርደሪያ ሊያገለግል በቻለ ነበረ። አልሆነም። የዩክሬንና የደጋፊዎቿ አጸፋ ሩሲያን ማውገዝ፣ ለተጨማሪ ውጊያ መዘጋጀት መሆኑ ነው። ቀቢጸ ተስፋው ዩናይትድ ስቴትስ ለግሪጎሪያኑ የገና ስጦታ ለዩክሬን ፓትሪየት የተባለውን እውቅ ጸረ ሚሳይል ሚሳይሏን አስታጥቃለች። ፈረንሳይና ጀርመን ደግሞ ለኦርቶዶክሶቹ የገና ስጦታ ዘመናዊ ታንኮቻቸውን ለግሰዋል። ለወትሮው ንግድና ሀብት ማፍራትን ያበረታታል የሚባለው ለዘብተኛው የጀርመን የነፃ ዲሞክራቶቹ ፓርቲ ኤፍዲፔ መሪና የሀገሪቱ የገንዘብ ሚኒስትር ክሪስቲያን ሊንድነር እንዳሉት ደግሞ መንግስታቸው ለዩክሬን የሚሰጠው ሁለንትናዊ ድጋፍ በዚህ አያበቃም። ፖለቲሽ ሎጊስቲሽ ዩክሬን ፖለቲካዊ ቁሳዊና ወታደራዊ ድጋፍ መስጠታችንን እንደምንቀጥል በእኛ ልትተማመን ትችላለች። አሁን ተጨማሪ ወታደራዊ ድጋፍ ለመስጠት ተባባሪዎቹ ሀገራት እየተወያዩ ነው። ይህ ተገቢ ውሳኔ ነው ብዬ አምናለሁ። እንዲያውም ከተባባሪዎቻችን ጋር እንዲህ አይነቱን እርምጃ ለመውሰድ ፈጥነን መወሰን አለብን። ዩክሬን አምና 355,000 የማይሞላ ህዝብ ካላት አይስላንድ እስከ ዩናይትድ ስቴትስ ካሉ 40 መንግስታት ከ120 ቢሊዮን ዶላር በላይ የሚያወጣ ገንዘብና የጦር መሳሪያ ድጋፍ ተደርጎላታል። የዩክሬን ስደተኞችን ለመርዳት፣ ወታደሮችን ለማሰልጠን፣ ለማማከር፣ ሩሲያ ድንበር ጦር ለማስፈርና ሩሲያን ለመሰለል የወጣና የሚወጣው ሀብት እውቀት እና ጊዜም ለጊዜው ምስጢር ነው። ሩሲያም ሆነች ለዩክሬን መንግስት ሀብት እውቀት ጦር መሳሪያና ገንዘቡን የሚረጨው አሜሪካ መራሹ ዓለም የሰላም ድርድር አማራጭን እስካሁን እንደዘጉ ናቸው። ሩሲያም ዩክሬንን መቀጥቀጧ፣ ምዕራቡ ዓለም በሩሲያ ላይ የሚጥለው ማዕቀብም እንደቀጠለ ነው። ኢራንንም ምዕራቡ ዓለም ከሩሲያ ጋር ደብሎ ከ1979 ጀምሮ ቴህራኖች በለመዱት ማዕቀብ ላይ አዲስ ማዕቀብ ጨምሮላቸዋል። ቴህራኖችን በማዕቀብ በመቅጣት የሩቅ ኦሺንያቱ ትንሽ ደሴት ኒውዚላንድ ቀዳሚ መሆኗ በእርግጥ ፈገግ ያሰኝ ይሆናል። ጠቅላይ ሚኒስትር ጄሲንዳ አርደርን ታህሳስ አጋማሽ ለሩሲያ ድሮን በመስጠቷ በኢራን ላይ ማዕቀብ መጠላችንን ዛሬ ጠዋት አስታውቀናል። ኢራን በሩሲያ የማዕቀብ ደንብ መሠረት ከራሷ ከሩሲያና ከቤላሩስ ቀጥሎ ማዕቀብ የተጣለባት ሦስተኛዋ አገር ናት። የኢራን እስላማዊ አብዮተኞች የቴህራንን ቤተ መንግሥት ከተቆጣጠሩበት ከ1979 ጀምሮ የተፈራረቁ የዩናይትድ ስቴትስ መሪዎችና አስተዳደራቸው በሙሉ በኢራን ላይ ማዕቀብ ጥለዋል። ተባባሪ ተከታዮቻቸው የተባበሩት መንግሥታት ድርጅትም ጭምር ማዕቀብ እንዲጥል አድርገዋል። ከዲሞክራቶቹ ጂሚ ካርተር እስከ ሪፐብሊካኑ ሮናልድ ሬጋን ከክሊንተን እስከ ቡሽ፣ ከኦባማ እስከ ትራምፕ ለነበሩ መሪዎች በሙሉም ቴህራኖች አንድም ምዕራባውያንን አሳጋጅ፣ ሁለትም አሸባሪ፣ ሶስትም አሸባሪዎችን አስታጣቂ፣ አራትም ኒኩሌር ጦር መሳሪያ አምራቾች ነበሩ ናቸውም። ጂሚ ካርተር 1979 ኢንተርናሽናል ኢኮኖሚክ ሳንክሽንስ ኢራን Bill Clinton, she's an The Iran and Libya sanctions bill. George Bush. Iran aggressively pursues these weapons and exports terror. Barack Obama. That's the toughest and most comprehensive multilateral sanctions that the Iranian government has ever faced. Donald Trump. Hard-hitting sanctions on the Supreme Leader of Iran and the... ጆሴፍ ባይደንስ ለምን ይቅርባቸው? የባይደን አስተዳደር ኒውዚላንድን ተከትሎ በኢራን የመከላከያና የየብስ ኢንዱስትሪ ኃላፊና ሠራተኞች ላይ ማዕቀብ ጣለ። ባለፈው ቅዳሜ ለማዕቀቡ የተሰጠው ምክንያት የኢራን መንግሥት ተቃዋሚ ሰልፈኞችን ማሰር፣ ማንገላታት፣ መግደሉ አልነበረም ቴህራኖች ለሞስኮዎች ሰው አልባ ጦር መሳሪያ ወይም ድሮን መስጠት ወይም መሸጣቸው እንጂ። በብዙ ማዕቀብ በመቀጣት እስከ ቅርብ ጊዜ ድረስ አንደኛዋም ኢራን ነበረች። ካምና ጀምሮ ግን ሩሲያም የአንደኝነቱን ደረጃ ስትይዝ፣ ኢራን ወደ ሁለተኝነት ዝቅ ብላለች። ለዘመኑ ዓለም አሜሪካኖችና ተባባሪዎቻቸው ኪቭን በገፍ ማስታጠቅ መርዳት ከጦርነት መማገዳቸው ህጋዊ ነው። ቴህራኖች ከሞስኮዎች ጎን መቆማቸው ግን ወንጀል። ዓለም በርግጥ የምትመራበት የፖለቲካ ባህል ተጠየቅ፣ ደንብ፣ ህግና ስርዓት አላት ይሆን? አናውቅም። ኪሲንጀር ግን የላትም ባይ ናቸው። regions of the world are interacting with each other. በአሁኑ ዘመን የተለያዩ የዓለም ክፍሎች አንዳቸው ከሌላኛው ጋር ይገናኛሉ። የጥንቶቹ የሮማና የቻይና ኤምፓይሮች የኖሩትና ዓለምን የገዙት አንዳቸው ስለ ሌላኛው ብዙ ሳያውቁ ነበር። በአሁኑ ዘመን ግን የተለያየ ታሪክ ያላቸው የተለያዩ ማህበረሰባት የአንድ ዓለም አቀፍ ስርዓት አካል ናቸው። ይሁንና ለዓለም ስርዓት የተግባቡበት ጽንሰ ሀሳብ የለም። አንዳንዶች የምዕራቡ ዲሞክራሲ አደጋ ተጋርጦበታል ይላሉ። ሌሎች ዲሞክራሲው ራሱ ከበሳል ፖለቲከኞች ይልቅ አፈጮሌዎችን፣ ከአርቆ ሐሳቢዎች ይበልጥ የፖለቲካ አቀንቃኞች ወይም ሆይ ሆይታ የሚያበዙና ስሜትን የሚቀሰቅሱ ብልጣ ብልጦችን ለስልጣን አብቅቷ አልባዎች ናቸው። መዘዙም ስርዓተ አልበኝነት ሌሎች ደግሞ ጥቅምና ሀብት ለማጋበስ የሚደረገው ሩጫ ለከት በማጣቱ በጡንቻና ጠመንጃ መመካቱ በመናሩም የህግ ደንብና ስርዓት አስፈላጊነት ተሸርሽሯል ባይ ናቸው። ሌላ ባዮችም በርግጥ፣ ብዙ ናቸው። እርሶስ? ነጋሽ መሐመድ ነኝ። ቸር ያሰማን።